ፎሬን ሰርቪስ ኢንስቲትዩት አምሃሪክ ቤዚክ ኮርስ ዩኒት። እንደምን አደሩ አቶ ዮሐንስ? እግዚአብሔር ይመስገን ደህና ነኝ። እርሶስ፣ ማለዳ በማለዳ የት ይሄዳሉ? ተንሸራሸረ መንሸራሸር ይንሸራሸራል ቢሮ ሽርሽር ተናፈሰ መናፈስ ይናፈሳል መናፈሻ ቢሮ ከመግባቴ በፊት ትንሽ ሽርሽር ስለምፈልግ ወደ መናፈሻ እሄዳለሁ። ተራራ ዛሬ በጣም ጥሩ ቀን ስለሆነ እኔም ወደ ተራራው ለመሄድ እዘጋጃለሁ። ሰማይ ደመና መዝነብ ሰማዩ ደመና ስለሆነ ዝናብ የሚዘንብ ይመስልዎታል። የለም፣ የሚዘንም አይመስለኝም። ይዘንብ ይሆናል። ምናልባት ነገ ይዘንብ ይሆናል። እንደምን አደሩ አቶ ዮሐንስ። እግዚአብሔር ይመስገን ደህና ነኝ። እርስዎስ በማለዳ የት ይሄዳሉ? ቢሮ ከመግባቴ በፊት ትንሽ ሽርሽር ስለምፈልግ ወደ መናፈሻ እሄዳለሁ። ዛሬ በጣም ጥሩ ቀን ስለሆነ እኔም ወደ ተራራው ለመሄድ እዘጋጃለሁ። ሰማው ደመና ስለሆነ ዝናብ የሚዘን ይመስልዎታል የለም የሚዘንብ አይመስለኝም። ምናልባት ነገ ይዘንም ይሆናል እንደ ምን አደሩ አቶ ዮሀንስ እግዚአብሔር ይመስገን ደህና ነኝ እርሶስ በማለዳው የት ይሄዳሉ ቢሮ ከመግባቴ በፊት ትንሽ ሽርሽር ስለምፈልግ ወደ መናፈሻ እሄዳለሁ። ዛሬ በጣም ጥሩ ቀን ስለሆነ እኔም ወደ ተራራው ለመሄድ እዘጋጃለሁ። ሰማው ደመና ስለሆነ ዝናብ የሚዘንብ ይመስለዎታል? የለም፣ የሚዘንብ አይመስለኝም። ምናልባት ነገ ይዘንብ ይሆናል። ከበደ ነገ ይሄዳል። ከበደ ነገ ይሄድ ይሆናል። ሽርሽር እፈልጋለሁ። ሽርሽር እፈልግ ይሆናል። ጓደኞቼ ወደ ባህሩ ዳር ሄዱ። ጓደኞቼ ወደ ባህሩ ዳር ሄደው ይሆናል። የከበደ ልጅ እህቷን ታያለች። የከበደ ልጅ እህቷን ታይ ይሆናል። የእርስዎ ልጅ አባተውን አየች። የእርስዎ ልጅ አባተውን አይታ ይሆናል። በሆቴል ውስጥ በጣም ጥሩ ሙዚቃ እንሰማለን። በሆቴል ውስጥ በጣም ጥሩ ሙዚቃ እንሰማ ይሆናል። ወንድሜና ባለቤቱ እዚህ ሆቴል ውስጥ ቪኖ ጠጡ። ወንድሜና ባለቤቱ እዚህ ሆቴል ውስጥ ቪኖ ጠጥተው ይሆናል። ይህ መኪና ሰፊ ስራውን አይወድም። ይህ መኪና ሰፊ ስራውን አይወድ ይሆናል። አንተ የዋሽንግቶንን አየር አልወደድህም። አንተ የዋሽንግቶንን አየር አልወደድህም ይሆናል። በሚመጣው ሳምንት ወደዚህ እመጣለሁ። በሚመጣው ሳምንት ወደዚህ ይመጣ ይሆናል። ባለፈው ወር ወደዚህ መጣችሁ። ባለፈው ወር ወደዚህ መጥታችሁ ይሆናል። እሷ ነገ ከአዲስ አበባ ትመለሳለች። እሷ ነገ ከአዲስ አበባ ትመለስ ይሆናል። ትናንት ከአዲስ አበባ ተመለሰች። ትናንት ከአዲስ አበባ ተመልሳ ይሆናል። ራቴን ነገ እበላለሁ። ራቴን ነገ እበላ ይሆናል። ራቱን በላ። ራቱን በልቶ ይሆናል። ይህ ምግብ ካሳና ከአትክልት ይሰራል። ይህ ምግብ ካሳና ከአትክልት ይሰራ ይሆናል። ይህ ምግብ ካሳና ከአትክልት ተሰራ። ይህ ምግብ ካሳና ከአትክልት ተሰርቶ ይሆናል። ሴትየዋ ገንዘቧን ነገ ትመነዝራለች። ሴትየዋ ገንዘቧን ነገ ትመነዝር ይሆናል። ሴትየዋ ገንዘቧን መነዘረች። ሴትየዋ ገንዘቧን መንዝራ ይሆናል። ዛሬ ወደ ሲኒማ ቤት ትሄዳለህ? አርብ ስለሆነ ምናልባት እሄድ ይሆናል። ነገ ማለዳ ወደ ቢሮ ይሄዳሉ? ምናልባት እሄድ ይሆናል። ነገ ጠዋት አንተና ባለቤት ምን ትሰራላችሁ? ምናልባት እንንሸራሸር ይሆናል። ወደ መናፈሻ መሄድ ማን ይፈልጋል? ተማሪዎች ይሄዱ ይሆናል። ከዚህ በፊት ተራራ ይተሻል። ከዚህ በፊት አላየውም። ምናልባት ወደፊት አይ ይሆናል። ትናንት እዚህ ዝናብ ዘነበ። ትናንትና አልዘነበም። ምናልባት ዛሬ ዘንብ ይሆናል። ትናንትና ለምሳ የበላችሁት ወጥሩ ነበር? አዎ ጥሩ ነበር። ነገር ግን የዛሬው የተሻለ ጣዕም ይኖረው ይሆናል። አቶ ለማን ታውቀዋለህ? እኔ አላውቀውም። ምናልባት ወይዘሮ አልማዝ ታውቀው ይሆናል። ተማሪዎች ወደ አሜሪካ ለመሄድ ይስማሙ ይመስልሃል? ምናልባት ይስማሙ ይሆናል። ወይዘሮ ጥሩነች ነሽ? ለምን የአሜሪካ መኪና ገዛች? ገንዘብ ይኖራት ይሆናል። ወይዘሮ ጥሩነች ትምህርት ቤት ብትገባ ጥሩ ይመስልሃል? ምናልባት ጥሩ ይሆናል። ከዚህ በፊት እዚህ ቦታ መጥታችሁ ነበር? ምናልባት መጥተን ይሆናል። ወደ አዲስ ከተማ ትሄዳላችሁ? ምናልባት ልብሳችንን ለብሰን እንሄድ ይሆናል። የአቶ ዮሐንስን ባለቤት ወደ ውጭ ጉዳይ ሚኒስቴር ትወስዷታላችሁ? ምናልባት እንወስዳት ይሆናል። ዛሬ ማታ ወደ ሆቴል ትሄዳላችሁ? ምናልባት ሄደን ሙዚቃ እንሰማ ይሆናል። ወደ ሲኒማ ቤት ለምን ሄዱ? ምናልባት ሲኒማውን ወደውት ይሆናል። አሳላፊው ለምን ለማን ወደደው? ጉርሻ ሰጥቶት ይሆናል። አስተማሪዎች በገንዘባቸው ምን ያደርጉበታል? በጣም ጥሩ ቤት ይገዙበት ይሆናል። ጥሩ ስራ በመስራት ምን ታገኛላችሁ? ምናልባት ወደ አሜሪካ እንሄድ ይሆናል። መኪናውን ለምን ሰጣት? ምናልባት ስምምነት አድርገው ይሆናል። እናትና አባትህን ለማየት ወደ አገርህ መቼ ትሄዳለህ? ለፋሲካ በዓል ሄድ ይሆናል። ወይዘሮ ጥሩ ነሽ ገንዘብ ለምን ያስፈልጋታል? ለልጇ ኮት ለማሰፋት ይሆናል። ትናንትና ዝናብ ዘነበ? የለም፣ አልዘነበም። አሜሪካ በጣም ብርድ ነው? አዎ፣ በጣም ብርድ ነው። ግን ይለመድ ይሆናል። ተማሪዎች ለምን ቤታቸው አልነበሩም? ወደ ትምህርት ቤት ሄደው ይሆናል። ሲኒማ በስንት ሰዓት ያልቅ ይመስልሻል? በአራት ሰዓት ያልቅ ይሆናል። አቶ ለማ ሚስት አገባ? የለም፣ እስካሁን አላገባም። ምናልባት በዚህ አመት ያገባ ይሆናል። አስተማሪዎቹ የታሉ? እቃ ለማምጣት ወደ አዲስ ከተማ ሄደው ይሆናል። ለምን አዲስ መኪና ለመግዛት ትፈልጋለች? ምናልባት አስፈልጓት ይሆናል። የውጭ ጉዳይ ሚኒስትሩ ለምን ቤተ ክርስቲያን አይሄዱም? ለመታወቅ አይፈልጉም ይሆናል። አልማዝ ዛሬ በስልክ ለምን አልጠራችኝም? ስልኩን አላስቀጠለችም ይሆናል። ተማሪዎች በስንት ሰዓት ልብሳቸውን ይለብሳሉ? እስከ አምስት ሰዓት ልብሳቸውን ይለብስ ይሆናል። አልማዝ ጥሩነሽ ቤት ውስጥ ብትሰራ ምን ታገኛለች? ጥሩነሽ ሙሉ ልብስ ትገዛላት ይሆናል። አልማዝ ቤት ውስጥ ምን ትሰራለች? ወደ ሲኒማ ለመሄድ ትዘጋጅ ይሆናል። ከበደን ለምን አሁን አትጠራውም? በቤት ውስጥ አይኖር ይሆናል። ወደ ቤታችሁ ለመሄድ በስንት ሰዓት ትዘጋጃላችሁ? ከሃያ ደቂቃዎች በኋላ እንዘጋጅ ይሆናል። ትምህርት ሚኒስትርን ማን ያውቀዋል? መካከለኛው ልጅ አውቀው ይሆናል። ዛሬ ወደ አገሮ ደብዳቤ ይጽፋሉ። ምናልባት አንድ አጭር ደብዳቤ ይጽፍ ይሆናል። ወንድምሽ መቼ ይመጣል? ገና ሁለት ዓመት ይቆያል። ለማ ምንጊዜ መጣ? ገና አሁን መጣ። አሁን ገና ወደ ቤት መሄድ አለብህ። አዎ፣ ሄጄ እመለሳለሁ። እንግዶች ገና አልበሉም። ገና ናቸው። ምሳህን የበላህ ገና አሁን ነው አሁን ነው። ማን ነው ገና አሁን ቆንጆ ልጅ አየሁ? ያለ ለማ ነው። ገና ገንዘብ ሳታገኝ ለምን መኪና መግዛት ፈለግህ? መኪና ማግኘት በጣም ስለፈለግኩ ነው። ገና ወደ ትምህርት ቤት ትሄዳለህ? አዎ፣ ገና ሄዳለሁ። ገና ምሳ ትበላለህ? ገና በላለሁ። ወደ አዲስ አበባ መሄድህን መቼ ነገሩህ? ገና አሁን ሰማሁ። ለማ ሚኒስትሩን አገኛቸው? የለም፣ ገና ይጠብቃል። የላኩልህን ደብዳቤ ገና አላነበብኸውም? ገና ነኝ። ስራውን ገና አልጀመርህም? ገና ነኝ። ገና ወደ ሲኒማ ቤት መሄድ ትፈልጋለህ? አዎ እፈልጋለሁ። ተማሪዎች ወደ ቤታቸው ሄዱ? አዎ ገና አሁን ሄዱ። ገና እዚህ ትቆያላችሁ? አዎ እንቆያለን። ለጥያቄው ገና መልስ አልሰጠህም። ገና ነኝ። ድርሰት ዋና እንሄድ። ወንድሜ ጥሩ ይዋኛል። ዋኘ መዋኘት ይዋኛል። የኔና ያንተ መኪና ተመሳሳይ ናቸው። ጥሩ መጽሐፎች መርጣለሁ። መምረጥ ስራው እኛን መጥቀም ይችላል። በስራው በጣም እንጠቀማለን። መጠቀም አቶ ከበደና አቶ ዮሐንስ የዓመት እረፍታቸውን በቅርብ ቀኖች ውስጥ ስለሚያገኙ ተገናኝተው ምን እንደሚሰሩ መነጋገር ፈለጉ። አቶ ዮሐንስ በእረፍቴ ጊዜ ወደ አንድ የዋና ቦታ ሄጄ መዋኘት እፈልጋለሁ አለ። አቶ ከበደ ግን ወደ አንድ ተራራ ላይ ከልጆቹ ጋር መውጣትና የእረፍቱን ጊዜ እዚያ ማሳለፍ ፈለገ። ሁለቱም የእረፍታቸውን ጊዜ አብረው ለማሳለፍ የሚፈልጉት ነገር ተመሳሳይ ስላልሆነ ወደየመረጡት የመረጡት ቦታ ሄዱ። ሁለቱም የእረፍታቸውን ጊዜ ጨርሰው ሲመለሱ ያዩትንና የሰሙትን ነገር በመነጋገር ሊጠቀሙ ይችሉ ይሆናል። ጥያቄዎች፦ አቶ ከበደና አቶ ዮሐንስ የእረፍታቸውን ጊዜ መቼ ያገኛሉ? የእረፍታቸውን ጊዜ ከማግኘታቸው በፊት ምን ማድረግ ፈለጉ? አቶ ዮሐንስ በእረፍቱ ጊዜ የት መሄድ ፈለገ? አቶ ከበደ በእረፍቱ ጊዜ የት መሄድ ፈለገ? ለምን ለእረፍታቸው አብረው ወደ አንድ ቦታ አልሄዱም? የእረፍቱን ጊዜ ከልጆቹ ጋር ማሳለፍ የፈለገ ማን ነው? ያዩትንና የሰሙትን ነገር ለመነጋገር ለምን ፈለጉ? አንተ የእረፍትህን ጊዜ ተራራ ላይ ያሳልፈሃል። የእናንተ የእረፍት ጊዜ መቼ ነው? በከተማው ውስጥ አለ This is the end of unit 18